ተባ መስከረም ከጠባ ስድስተኛውን ቀን ብናገባድድም የበዓሉ ስሜት ገና አልጠፋምና በዚሁ ትኩስ ስሜት ከአድማጭ የተላከ አንድ ጽሑፍ ነው የምንተርክላችሁ። እንቁጣጣሽ በሚል ርዕስ የሾላው ማቴዎስ ታደሰ የተባሉ ጸሐፊ የአንድ መንደር የበዓል ሁኔታ ባሉት ግሩም መጣጠፋቸው፣ የሾላን ልጆች የአዲስ አበባውን የሾላ ሰፈር ማለታቸው ነው። የበዓል ትውስታ በትዝታ መነጽር ዓመታት ወደ ኋላ ተጉዘው የልጅነት ጊዜያቸውን ጨምረው ይቃኙበታል። እንቁጣጣሽ ሰለሞን አባተ እንዲህ ተርኮታል። በልጅነት ዘመኔ በናፍቆት ከምጠብቃቸው በዓላት አንዱ የዘመን መለወጫ በዓል እንቁጣጣሽ ነበር። ለነገሩ እንቁጣጣሽ ለእኔ የአዲስ ዓመት በዓል ብቻ ሳይሆን የልደት ቀኔም ነው። አዎ፣ መስከረም አንድ በአዲስ ትኩስ ቀን የተወለድኩ ልጅ ነኝ። አሁን እንደተረዳሁት ካናዳ ወይም ሌሎች ሀገሮች ቢሆን ኖሮ የአዲስ ዓመት ልጅ በመሆኔ የጋዜጣው የፊት ላይ ሽፋን ዜና ሁሉ ሊሆን ይችል ነበር። ሾላ ሰፈር ዓመት በዓል ለመሆኑ የሚያስተዋውቁ ብዙ ብዙ ነገሮች ናቸው። ክረምቱ ገብቶ ትምህርት ቤቱ ሲዘጋና የውሄ በዓል መዳረሻው ላይ ሰፈራችን የጦር ሜዳ የሆነ ይመስላል። የላይና የታች ሰፈር በሚባሉት መንደሮች ጅራፎች እንደ መድፍ መጮ ይጀምራሉ። ኳ ኳ። የላይ ሰፈር የምንለው ከዋናው ከአስመራ መንገዱ በላይ ያለውን ሰፈር ሲሆን የታች ሰፈር የምንለው ደግሞ ከመንገዱ በታች ያለውን ሰፈር ነው። የታች ሰፈር የልዑል ራስ አስራተ ካሳ ወንድም ደጃዝማች ካሳ ያሉበት፣ ኮማንደር እስክንድር ደስታ ያሉበት፣ ፊታውራሪ ስዩም ያሉበት ከዋናው መንገድ በታች ያለው ሰፈር ሲሆን እነዚህን ጉምቱ ባለስልጣናት አጀበው ያሉት የነ አድነው፣ የነ ፍቅሬ፣ የነበላቸው በላቸው፣ የአስተማሪያችን የጋሼ መሐመድ ቤትና የጋሼ ከበደ ቤት ነው። የላይ ሰፈር የሚባለው የነ ጀነራል አብይን ቤት፣ የአባባ ቸኮልን ቤትና የባለ ሆቴሏ የትዬ ድሃ ቤትን ጨምሮ ያለው ነው። እዚህም እንደታች ታች ሰፈሩ ሁሉ በአጃቢነት የሃምሳ አለቃ ደባልቄ፣ የአስር አለቃ ዘውዴ፣ የጋሼ ረታ፣ የአቶ ስዩም፣ የትዬ ብዙነሽ፣ የጋሼ ታደሰ ቤቶች አሉ። ሾላ ሰፈራችን ዓመት በዓል ሲደርስ በጎች ከገጠር ይመጣሉ። የወተት ልማቱ የበለጠ ምርት ያመርታል፣ የበለጠ ወተት ያመርታል። የዶሮ ማርቢያ ድርጅቱ እንቁላል በእንቁላል ይሆናል። ራሱ ሾላ ገበያው የጣሊያኑን ፒያሳ ቪቶሪዮን ይመስላል። ሁሉም ነገር በጥድፊያ ይመጣል፣ ወዲያው በጥድፊያ ተሸጦ ያልቃል። ገበሬዎች ምርቶቻቸውን ሸጠው እየዘፈኑና እየጨፈሩ ወደ ቤታቸው ይመለሳሉ። ሎትሮ ሮብና ቅዳሜ የነበረው የገበያ ቀን ሳምንቱን ሙሉ ይሆናል። ይህኔ የላይ ሰፈርና የታች ሰፈር ልጆች አንድ ላይ ሆነን የዓመት በዓል ሰሞን ግርግር በሰላም ለማሳለፍ ሽር ጉድ እንላለን። ዓመቱን ሙሉ በምኑም በምኑም በተለይ በኳስ ጨዋታ የተቀያየምነውን ሁሉ ወደ ጎን ትተን ሁላችንም ሕብረት ፈጥረን እንግዶቻችንን እናስተናግዳለን። ለበግ ማሰሪያ ገመድ ይገመዳል። ወተትና እንቁላል ለሚገዙ ደንበኞች የወተት ሀብት ልማቱን የዶሮ ቤቱ በር ላይ የቅድሚያ ቦታ ተይዞ ይሸጣል። ደሴ በር ሞቢል ነጭ ጋዝ ሊገዙ ለሚመጡ በጓሮ በር ለክፉ ቀን የተቀመጠ ጋዝ ይቸበቸባል። ሰፈራችን ድንገት ዱባይን ትመስልና ብር እንደ ወረቀት እየተመዘዘ መገባበዝ ነው። ያኔ አንድ ብር ለማጥፋት ሶስት ቀን ይፈጅብን ነበር። በፊት በባለቤቱ ስም የምንጠራው ኋላ ላይ የጥንት የጠዋቱ ወዳጄ ዮሐንስ ደምሴ ከሐረር መጥቶ ጀጎል ብሎ ስም የሰጠው ሻይ ቤታችን ከማንኛውም ጊዜ የበለጠ ትራፊክ ይበዛበታል። እስከ ቅርብ ጊዜ ድረስ ይሄ ሻይ ቤት በዚህ ስም ነበር የሚታወቀው። ከፊት ለፊት ሆኖ ጓዳ ድረስ እየጮኸ ትዕዛዝ የሚሰጠው ሙደስር የሚባለው ረጅም ሰውዬ ድምፁ እስኪዘጋ ድረስ እየጮኸ ተስተናጋጁን ያስተናግዳል። ሰሃን፣ ጃፓን፣ ቀሽር፣ አቡሲታ፣ ሰፌድ፣ በራድ እነዚህ ቃላት የበለጠ ይሰማሉ። ለዚያ ሰሞን በዝናቡ ምክንያት እያሳበብን ተወት ያደረግነውን የኳስ ጨዋታ ሙሉ በሙሉ በማቆም ሙሉ ጊዜያችንን በንግድ ሥራ ላይ እናጠፋለን። በንግድ ሥራ ላይ በተለየ ጳጉሜ ቀናት ላይ ሰፈራችን የበለጠ ይደምቃል። ቀስ ብሎ የሚሄድ ልጅ ይጠፋል። ሁሉም ነገር በጥድፊያ ይሆናል። ከእኛ ያነሱት ሕፃናት ችቦ ይሠራሉ። በየቤቱ በር ላይ የቤት ስሪት የሆኑ ችቦዎች አንድ ላይ የጎጆ አይነት መልክ ሰርተው ይታያሉ። ሕፃናት ለችቦዎቻቸው የጋራ ተመን ያወጣሉ። ነቃነቃ ያሉት ምርታቸውን ወስደው ሾላ ገበያ ድረስ ይሸጡታል። ሁሉም ልጆች ሰዓል ይሆናሉ። ገብርኤል እንደ ማራዶና ኳስ ይዞ፣ ሚካኤል እንደ ሸዋዘኔገር መትረየስ ተሸክሞ፣ ማርያም እንደ መራያ ኬሪ ታኮጫማ አድርጋ እንኳን አደረሶ የሚል ወልጋዳ ጽሑፍ ያለበት ነጭ ወረቀት በየቦታው ይታያል። ጥሩ የፈጠራ ሥራ የተዋጣላቸው ሕፃናት ስራቸውን በካርቦን ያባዙታል። በሾላ መንደር ሁሉም ነገር ንግድ ይሆንና የማታ ጨዋታ ዛሬ ምን ሸቀልሽ ይሆናል። የዓመት በዓሉ ሰሞን ግርግር በረድ የሚለው የዓመት በዓሉ ዋዜማ ላይ ነው። የዓመት በዓሉ ዋዜማ ሲጀምር ሬዲዮኑ ቆንጆ እንኳን ያደረሳችሁ ዘፈን በተደጋጋሚ ሲያሰማ፣ በፊት ታላላቆቻችን፣ ኋላ ላይ እኛ፣ ዛሬ ታናናሾቻችን እንደሚያደርጉት ሁሉ ጎረምሶቹ የነ ዱኒ ቤትን የነ ሻለቃ ቤትን የነ ልማት ቡና ቤትን የአሰፋ ቤትን የነሽነሽ ሽነሽ ግሮሰሪን የኑኒሂድ ቡና ቤትን ባንኮኒ በጊዜው ይይዛሉ። አባወራዎች ችቦ እያበሩ ጎመን ውጣ ገንፎ ግባ እያሉ ይመርቃሉ። አልፎ አልፎም የሽጉጥ ድምፅ ከየቦታው ይሰማል። በየሱቁ የሚሸጠው ርችት ከችቦ ላይ የተለኮሰ በየመንገዱ ይወረወራል። የአዲስ ዓመት ዋዜማ በመሆኑ ሁሉም ሰው በፍቅር ይተያያል። መሽቶ ሲነጋም መስከረም ጠባ ማለት ነው። ሾላ ወሩን ሙሉ በገበያ ግርግር እንዳልተዋጠች የአዲስ ዓመት ዕለት ሁሉም ነገር ረጭ ይልና ሰፈሩ ድንገት የተወረረ ከተማ ይመስላል። ጠዋት ላይ የሚሰማው ይበኮናለው የሚል ልክ እንደ በግ ድምፅ፣ የሻከረ ድምፅ ብቻ ይሆናል። በሰፈራችን ብቸኛ የነበረው የበግ አራጅ ሽብሩ የሚባለው ሰውዬ ሥራ ይበዛበታል። በየቦታው ለቅርጫ የሚጎተተው በሬ የአዲስ ዓመትን የጠዋት ፀሐይ ለመጨረሻ ጊዜ እየሞቀ ወደ መታረጃ ቦታው ይሄዳል። ይህ ሁሉ የሚሆነው የአዲስ ዓመቱ ጠዋት ላይ ሲሆን ሕፃናት ክረምቱን ሙሉ የሠሩትን አበባ እያዞሩ በየቤቱ ያደላሉ። ጉንጫቸው ይሳማል፣ ሳንቲም ይሰጣል፣ ዳቦ ይሰጣል። እደጉ ተመንደጉ ነው ምርቃት በምርቃት ይሆናሉ። የሾላ ሰፈር ዓመት በዓል መቋጫ የሚያበጀው የዓመት በዓሉ ዕለት ከሰዓት ጀምሮ በአባባ ቸኮል፣ በአቶ አበበ እና በሰባት ጠጅ ቤቶች በሚደረጉት ዘፈኖች ነበር። እነዚህ የሰፈሩ መዝናኛ ቤቶች ውስጥ ኦሮሞዎቹ እየዘለሉ ይጨፍራሉ። ጉራጌዎቹ ትከሻቸው መሬት እስኪነካ ወርደው ጭፈራውን ያስነኩታል። አማሮቹ አያሌው ሞኞ ሰው አማኞ ያዝ እንግዲህ በሚለው ዘመን በማይሽረው ዘፈን አዋራውን ያጨሱታል። ትግሬዎቹ በከበሮ በታጀበ ዝር ላይ መድረኩ ላይ እንደያዙት ጭራ ይነሰነሱበታል። አዲሱ አመትን መንደራችን በዚህ አይነት ከተቀበለች በኋላ መስከረም ይጠባል፣ ትምህርት ቤታችን ይከፈታል። ክረምቱን ሙሉ ያላየናቸው የመገናኛ አካባቢ ልጆች፣ የሚካኤል ሰፈር ልጆች፣ የቀበና አካባቢ ልጆች ጋር እንተያያለን። ሴቶቹ አድገው ይመጣሉ። የወይዘሮ ዘርፈ ሸዋል ሴፉ ትምህርት ቤትም ይከፈታል። አስተማሪዎቻችንም እነ ቲቸር መንግስቱ፣ እነ ቲቸር መሐመድ፣ እነ ቲቸር ምላርግህ፣ የስፖርት አስተማሪያችን ቲቸር ዘሩ፣ እነ ቲቸር ምትኩን እንደገና እናያለን። አዲስ አመት አዲስ ዘመን ይመጣል። እነሆ በዚህ አይነት ኖረን አድገን እዚህ ደርሰናል። በዚያች ትንሽ መንደር እንደዚህ ሲያደርጉ የነበሩ ዛሬ አድገዋል። ያቺ ምስኪን ሰፈር ዘመን በዘመን ሲለዋወጥባት የምትኮራባቸው ልጆች ፈጥራለች። የጀግና ሜዳ የተሸላሚ የሆኑት ድንቁ የጦር አውሮፕላን ፓይለት ጀነራል ለገጸ ተፈራ የዚያች መንደር ሰው ነበሩ። ሌሎችም በአምባሳደር ደረጃ፣ ሌሎችም ዶክተሮች፣ ፓይለቶችም፣ ድንቅ ኳስ ተጫዋቾችም ከዚያ ስፍር ወጥተዋል። እንዲህ በትዝታ መነጽር ሲያዩት የአንድ መንደር የበዓል ሁኔታ ይህንን ሲመስል ዛሬም መጪው አዲስ ዓመት የደስታ የብልጽግና የፍቅር እንዲሁም የመከባበር እንዲሆን በመመኘት ይህ ጽሑፍ ለሾላ ልጆች ሁሉ ለማስታወሻነት ቀርቧል። መልካም አዲስ ዓመት፣ መልካም አዲስ ዘመን። ማቴዎስ ታደሰ፣ የሾላ ልጅ። የሾላ ልጅ ማቴዎስ ታደሰን ለግሩም ትዝታው እናመሰግናለን። ሰሎሞን፣ አንተም ግሩም አድርገህ ስላቀረብከው እናመሰግንሃለን። አድማጮች፣ ይህ ዋሽንግተን ግሩም ግሩም ማስታወሻ ነው። አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው።